ለተከታዩ መሰናዶ እንለፍ። ሴቶችና ቤተሰብ በኮሮና ቫይረስ ምክንያት የቤት ውስጥ ጥቃት የሚፈጸምባቸው ሴቶችና ሕፃናት ቁጥር ጨምሯል፤ የዛሬው የሴቶችና ቤተሰብ ርዕሳችን ነው። በኮቪድ-19 ምክንያት ማህበረሰቡ በቤት እንዲቆይ መወሰኑን ተከትሎ በቅርብ የቤተሰብ አባላት ጾታዊ ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር ጭማሪ እያሳየ መሆኑን የአዲስ አበባ ህጻናትና ወጣቶች ሚኒስቴር አስታወቀ። በዚህ ወቅት ጥቃት የደረሰባቸው ህጻናትም በወረርሽኙ ምክንያት በቀጥታ ወደ መጠለያ ጣቢያዎች መግባት ባለመቻላቸው የለይቶ ማቆያ መጠለያ ማዘጋጀቱን ሚኒስቴር መስሪያ ቤቱ አስታውቋል። አዲስ አበባ ከተማ ፖሊስ ኮሚሽን በበኩሉ በኮሮና ቫይረስ ምክንያት ጥቃት የደረሰባቸው ቸውን ሴቶች እንጂ ወንዶቹን የሚቀበላቸው መጠለያ ጣቢያ ገና እንዳላገኙ ተናግረዋል። ባልደረባችን ስመኝሽ የቆየ የጥቃቱን ሰለባዎች ሁኔታ በተከታዩ ዘገባ ትዳስሰዋለች። የኮሮና ቫይረስ ወረርሽኝን ለመግታት ሰዎች በቤታቸው እንዲቆዩ ከተደረገ በኋላ የእናጡት ወተት በቅጡ ያልጠገቡና ገና ክፉና ደጉን ያለዩ ህጻናትን ጨምሮ እስከ ባለትዳር ሴቶች ድረስ በቤተሰብ አባላቸውና በቅርብ ሰዎቻቸው ጥቃት የሚደርስባቸው ሰዎች ቁጥር በዓለም ዙሪያ እያሻቀበ ነው። በኢትዮጵያም ከኮቪድ አስራ ዘጠኝ በኋላ የተሰራና የቁጥሩን መጨመር የሚያሳይ ጥናት ባይኖርም በቅርብ የቤተሰብ አባላት ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር እየጨመረ መሆኑን የሚያሳዩ መረጃዎች ግን እየታዩ ነው ያሉን የአዲስ አበባ ሴቶችና ህጻናት ቢሮ ምክትል ኃላፊ ወይዘሮ ሜሮን አራጋው ናቸው። ሀገራችን ላይ ፆታዊ ጥቃት ባጠቃላይ ፕሪቫለንት ነው። በጣም ተከትሎ የሚፈጸም ቤቶች ላይ የሚፈጸም ጥቃት ነው። ከቤት ውስጥ ከማን ጋር ተከትሎ ደግሞ የራሱ ፆታዊ ጥቃት ሲፈጸምባቸው የነበሩ ቤቶች ውስጥ እሚያይዝልበት ሁኔታ ኢንዲኬተሮች አመላካች ነገሮችን አይተናል። በተለያየ መልኩ አዲስ አበባ ብቻ ሳይሆን ከሌሎች ክልሎችም ትየውጭ ያሉ መረጃዎች አሉ። ከዛ በተጨማሪ ፌደራል ጠቅላይ አቃቤ ህግም እንደዚሁ ያወጣው መረጃ በቅርቡ ኦፊሻሊ ይሄ ከደማ ብሮ እንግዲህ ለምን ያህል ፐርሰንት ጨመረ የሚለውን መናገር ባያስችለን፣ ነገር ግን ቤት ውስጥ በተቀመጡ ቁጥር ሴቶችና ህጻናት ጥቃት ይጋለጣሉ። በተመሳሳይ የቤት ውስጥ ጥቃት እየደረሰባቸው ያሉት ሴቶችና ህጻናት ከኮሮና በፊት በመጠለያ ጣቢያዎች ያገኙ የነበረውን ከለላ በወረርሽኙ ምክንያት ማግኘት አልቻሉም። ይህም የሆነው መጠለያ ጣቢያዎች የቫይረሱን ስርጭት በመፍራት አዲስ የጥቃት ሰለባዎችን መቀበል ባለመቻላቸው ነው። ወይዘሮ ሜሮን ከኮቪድ-19 በኋላ በተከፈተ የለይቶ ማቆያ መጠለያ ጣቢያ ውስጥ ከሳምንት በፊት ሁለት ህጻናትን ጨምሮ ሀያ ሰባት ሴቶች ጥቃት ደርሶባቸው መግባታቸውን ገልጸው ክስተቱ ለጥቃቱ መጨመር ማሳያ ነው ይላሉ። ከኮቪድ በኋላ ደግሞ እነዚህ ነባር መጠለያው ላይ አሁን አዲስ ጥቃት የደረሰባቸውን ሴቶች ወደዚያ መቀላቀል ስለማይቻል ለብቻው አዲስ መጠለያ ተከፍቷል። እዛ መጠለያ ላይ እንግዲህ ኮቪድ አስራዘጠኝ ወረርሽኝ በኋላ የተከፈተ መጠለያ ነው። የለይቶ ለብቻ ለማቆየት ሴቶችን በአጭር ጊዜ ነው። ቁጥሩ እንግዲህ ከሳምንት በፊት ሀያ ሰባት ሴቶች ከዛ መካከል ሁለት ህጻናት፣ ጥቃት ደርሶባቸው ገብተዋልና ከካውንስለሮች መረዳት የቻለ በዚህ በለዝጋ ሆነ በተለይ በረጅረጅም ሰዓት ሴቶችና ህጻናት ቤት ውስጥ የሚቆዩበት ጊዜ በተለይ ጥቃት የሚፈጸሙበት ሴት ከነበረ ኢትዮጵያዊ ጥቃት ሰለባዎች ከጥቃት አድራሾች ጋር እጅን ሰዓት አብሮ እንዲቆዩ ይሆናል ማለት ነው እና በተለይ ህጻናት ላይ የተፈጸመው በቅርብ ቤተሰቦቻቸው፣ በአጎት ሁለቱ ደግሞ በአባቶቻቸው አስገድዶ መድፈር ወንጀል የሚገኙበታል። የተቀናጀ የቤተሰብ አገልግሎት ከአስራ ዘጠኝ ዘጠና ሶስት አመተ ምህረት ጀምሮ አዲስ አበባ ውስጥ ጾታዊ ጥቃት ለሚፈጸምባቸው ሴቶችና ህጻናት የመጠለያ የህግና የስነ ልቦና ድጋፍ የሚሰጥ ጾታዊ ጥቃት ለደረሰባቸው ህጻናት ወንዶች በብቸኝነት ከለላ በመስጠት የሚሰራው መጠለያ ጣቢያ በኮሮና ቫይረስ ምክንያት እንደ ቀድሞ አልቻሉ የድርጅቱ መስራችና ዋና ስራ አስኪያጅ ወይዘሮ መቅደስ ዘለለው ገልጸዋል። የሴቶቹ ልጆች አንድ ሸልተር ተቋቁሞ ለዚህ ለኮራንቲን እዛ ውስጥ ልጆች እየገቡ ናቸው። ሴቶች በብዛት እዛ ይገቡና ከዛ ሙችን የአስራ አራት ቀን ቆይታ ከቆዩ በኋላ ተመርምረው ወደ የሸልተሮቻችን ወደ ሰባቱ ሸልተሮች ይተላለፋሉ። ሌላው ትልቁ ችግር የወንዶች ልጆች ነው። የወንዶች ልጆች አሁን አቢ ብዙ ጨምሯል። ከፖሊስም ልጆች እንዳሉ እየተነገረን ነው ያለው። አሁን የእኛ ችግር ቀጥታ ለመቀበል አልቻለም፣ ምክንያቱም እኛ ጋ ያሉች ልጆች ላይ ሌሎች ልጆች ከገቡ ጥሩ አይሆንም። ስለዚህ የያዝናቸውን ልጆች ይዘን ለኮራንቲን ቦታ እንዲፈለግልን ለፖሊስም፣ ለፍርድ ቤትም ለጠቅላይ ፍርድ ቤትም ሪፖርት አድርገናል። በአሁኑ ሰዓት ከአምስት ዓመት እስከ አስራ ሰባት ዓመት የሚሆኑ አስራ ስምንት ጥቃት የደረሰባቸው ወንዶችና ሴቶች ህጻናትን በመጠለያ ጣቢያቸው እየረዱ እንዳሉ የነገሩን ወይዘሮ መቅደስ ሁሉም ህጻናት ጥቃቱ የደረሰባቸው በቤታቸውና በአካባቢያቸው ባሉ ሰዎች ነው ይላሉ። በቅርብ ቤተሰብ ነው፣ በጎረቤት በቅርብ ቤተሰብ ቤተሰብ ውስጥም ብዙ ድሮ የማይነገር ነገር አሁን በቅርብ ከአባት ጀምሮ አም ቅርብ በሆኑ ቤተሰቦች ህጻናት ይደፈራሉ። ሌላው ደግሞ ከገጠር እናስተምራለን ብሎ ልጆች አመጡና እዚህ ካመጡ በኋላ ደግሞ በተለያየ ሰው ይደፈራሉ። እና በቅርብ ሰው ነው በብዛት የሚደፈሩት በሩቅ አይደለም። ምክንያቱም ህጻናት ብዙም በሩቅ ቦታ የማይሄዱ እዛው ያለ ሰው ነው የሚደፍራቸው እና የቤተሰብ አባላትም ይደፍራሉ። እኛ ሪፖርት ሊሆነው ነው የምነግርሽ ሪፖርት ሳይሆን የሚቀር ሊኖር ይችላል። ተጎጂዎቹ ሴቶችና ህጻናት ከጥቃቱ በኋላ ማህበረሰቡ የሚያደርስባቸውን ጫና አሸንፈው ፖሊስ ጋር ከደረሱ በኋላ ጉዳያቸው እስኪጠናቀቅ ጥቃቱን ካደረሱባቸው ሰዎች ገለል ብለው መቆየት አለባቸው። የኮሮና ቫይረስ ከገባ በኋላ ግን እነዚህን ተጎጂዎች በተለይ ወንዶቹን ተቀብሎ የሚያቆያቸው ማግኘት አስቸጋሪ መሆኑን በአዲስ አበባ ፖሊስ ኮሚሽን የሴቶችና ህጻናት ምርመራ ምርመራና እንክብካቤ ኃላፊ ኮማንደር አጸደ ወርዶፋ ይናገራሉ። ምክንያቱም እንደዚህ ለትልልቅ ሴቶችን ለሚሰጡ አገልግሎት ነበር። ቶታሊ ግን አሁን ይሄ ከኮሮና በኋላ የተዘጉበት ሁኔታ ነው ያለው። ለሴቶች ፈጣን በሆነ ሁኔታ መጠላ ቢገኝም ለእነዚህ ለወንድ ህጻናቶች ምን መጠላ አልተገኝም። ወይዘሮ መቅደስ መጠላ ልዩ የሚያደርገው በተለይ በመቀመጫ ጉዳት ደረሰባቸው ህጻናት ብቸኛ መጣዳ ነበር ያንን አገልግሎት በመስጠት አሁን ግን ባለመኖሩ፣ የሚመጡ ያው ሰው ልጆችም ቢኖሩ እንግዲህ ፖሊስ ምንም ማረግ አይችልም። የመጡትን ልጆች ልጆች ናቸውና ሜዳ ላይ መጣችንም አይቻል አቅም በፈቀደ መጠን ከየትም ከየትም ተብሎ እንሸኙበትም ደግሞ ምንም አማራጭ ከሌለ ደግሞ እዛ ፖሊስ ጣቢያ አካባቢ የሚቆዩበት ሁኔታ ነው ያለው። ኮሮና እንደገባ በፖሊስ ጣቢያ ውስጥ ወደ አስራ ሁለት የሚጠጉ ህጻናት ነበሩ ያሉን ኮማንደር አጸደ ህጻናቱ ምግብና ማደሪያን የመሳሰሉ መሰረታዊ ነገሮች ስለሚያስፈልጋቸው በተገኘው አጋጣሚ ከሰዎች ጋር እንዲጠጉ ወይም በፖሊስ ጣቢያው አካባቢ እንዲቆዩ ቢደረግም በፖሊስ ስራ ላይ ግን ትልቅ ጫና እየፈጠረ እንደሆነ ጨምረው ያስረዳሉ። በኮሮና ቫይረስ ምክንያት ሰው በቤቱ እንዲቆይ በሚደረግበት ወቅት የቤት ውስጥ ጥቃቶች ሊጨምሩ እንደሚችሉ ታሳቢ ያደረገው የፌዴራል ጠቅላይ ፍርድ ቤት ፍርድ ቤቶች በበሽታው ምክንያት መደበኛ ስራቸውን ባቋረጡበት ወቅት ከሚያያቸው ጥቂት አስቸኳይ ጉዳዮች አንዱ አድርገው እንዲሰሩ መመሪያ ያስተላልፏል። ወይዘሮ ሜሮንም መስሪያ ቤታቸውን ጨምሮ መንግስት ለጉዳዩ ትኩረት በመስጠት እየሰራ መሆኑን ይገልጻሉ። መንግስት አንዱ ትኩረት ከሰጣቸው ጉዳዮች መካከል ጾታዊ ጥቃት እንደመሆኑ ፍርድ ቤቶች በጣም ለውሱ ጉዳዮች ነበረ። መጀመሪያ ወረርሽኙ ተከፍተው ነበሩ። በኋላ ላይ ግን የጥቃቶች መበራከት ሲሰማ የቤት ውስጥ ጥቃት የሚመለከቱ ፍርድ ቤቶች እንደሚያዩ ከአንድ ወር ተኩል ገደማ በፊት ይፋ ተደርጎ ፍርድ ቤቶች በዚህ ጉዳይ ክፍት ናቸው። ስለዚህ ፍርድ ቤቶች ክፍት ከሆኑ በዚህ ጉዳይ ጥቃት የሚፈጸምባቸው ሴቶች፣ ህጻናት ግን አገልግሎት እንደሚያገኙ ግልጽ ነው። ስለዚህ ወደዚያ ሄደው ወንጀል በተፈጸመበት ወረዳ ነው። ፖሊስ ጣቢያ ሄደው አመልክተው ፍትህ ማግኘት እንደሚችሉ ሌላውም የማህበረሰቡ አካል ደግሞ የሴቶች ደህንነት የህጻናት ደህንነት መጠበቁን ማረጋገጥ አለባቸው። በሀገር ደረጃ ጥናት ተካሂዶ በሴቶችና በወንዶች ላይ የሚደርሱ ጾታዊ ጥቃቶች ቁጥር በውል ባይታወቅም ወይዘሮ ሜሮን በተለያዩ መንገዶች ወደ ቢሯቸው ከሚመጡ የሴቶችና ህጻናት ጉዳዮች መሀል ዘጠና በመቶ በጥቃት ውስጥ የሚያልፉ መሆናቸውን አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።